Yelatun habu yi gaba ምስራቅ ዩናይትድ ስቴትስን ከትናንት በስቲያና ትናንት የመታው ብርቱ የማዕበል ዝናብና ጎርፍ ያስከተለ ሄሪኬን የኒውዮርክ ከተማን ስፋት ያለው አካባቢ አጥለቅልቆ በሺዎች የሚቆጠሩ ቤቶችን ያለ ኤሌክትሪክ ኃይል አስቀርቷል። አሁን ሄሪኬኑ ካለፈ ከጥቂት ሰዓታት በኋላ ኒውዮርክ ምን ትመስላለች? በሌላ በኩል ደግሞ በማዕበሉ ክፉኛ ከተመቱት ግዛቶች አንዷ የሆነችው ኒው ጀርሲን ፕሬዚዳንት ባራክ ኦባማ ዛሬ ይጎበኛሉ እየተባለ ነው። መንግስት ፈጥኖ እንደሚንቀሳቀስና ለተጎዱ አካባቢዎች እገዛው በተሳካ ሁኔታ እንደሚደርስም ፕሬዚዳንቱ ቃል ገብቷል። ይህ በእንዲ ተገምተዋል እንዳለ የአሜሪካ ድምጽ ራዲዮ ጣቢያ በበረታው ማዕበል ውስጥ በዓለም ዙሪያ በ43 ቋንቋዎች የሚያሰራጫቸውን ፕሮግራሞች ሳያቋርጥ ማስተላለፉን የድርጅቱ የስራ ኃላፊዎች አድንቀዋል። አዳም ፊሊፕስ ከማንሃታን ኒውዮርክ፣ ኬንት ክላይን ደግሞ ከዋይት ሀውስ ና ከቪኦ የመገናኛ ብዙሀን ግንኙነቶች መምሪያ የደረሱን ዘገባዎች ሰለሞን አባተ ጨምቆ በአጭሩ አዘጋጅቷቸዋል። የኒውዮርክ መንገዶች ለወትሮው የተጨናነቁ ነበሩ። የትናንት ጠዋት ግን ከዚያ የተለየ ኒውዮርክን የማይመስል ነበር። አልፎ አልፎ ይታዩ ከነበሩት ታክሲዎች ፖሊስ ተሽከርካሪዎችና የአካባቢ ንጽህና መኪኖች በስተቀር ኒው ዮርክ ጭር ብላለች። የከተማይቱ ማዕከል በከባዶቹ ንፋስ ዝናብና ጎርፍ ክፉኛ ተመጥቷል። ሪፖርተራችን አዳም ካነጋገራቸው አንዳንድ ነዋሪዎቿ መካከል በቼልሲ ወረዳ ነዋሪ የሆነው ሬይ ሁኔታውን ሲገልጽ በሚኖርበት ህንፃ ላይ ሌሊቱን ሙሉ መብራት እንዳልነበረ ተናግሯል። የቴሌቪዥን አገልግሎቱ፣ ስልክ፣ ውሃ፣ ሁሉም አልነበሩም። ወትሮ ጽዱ በሆነችውና ምስቅልቅል በሌለባት ግሪንዊች ቀበሌ ለምትኖረው ካሮል ደግሞ ሌሊቱ ማዕት የወረደበት ያህል ነበር። ኒውዮርክን እኔ መቼም እንዲህ ሆና አይቻት አላውቅም ዛፎቹ ወዳድቀዋል። በመንገድ መብራቶች ላይ ያሉት አምፑሎቹና ሌሎችም ተንጠልጣዮች ተገለባብጠዋል፣ ምስቅልቅላቸው ወጥቷል። ኤሌክትሪክ የሚባል የለም፣ ውሃ የለም። የሚገርም ነበር። በኒውዮርክ ብዙ አካባቢዎች ባትሪ ድንጋይና ሌሎች ለአጣዳፊ ጊዜ የሚያስፈልጉ ሸቀጦችን ሰኞ ምሽትና ሌሊቱን ማግኘት እጅግ አዳጋች ነበር። በአንዲት የብርሃን ጭላንጭል በሚታይባት መደብር ውስጥ ግን ኦማር ትንፋሽ እስኪያጥረው ሥራ በዝቶበታል። ሱቃችን ውስጥ የቀረንን ነገር ሁሉ ለመሸጥና ሰውን ለመርዳት ወስነን ነው የገባ ነው። በአብዛኛው ሰው የሚፈልገው የሚጠጡ ነገሮችን፣ ዳቦና የመሳሰሉትን ነው። ለእኛም ቤት ውስጥ ቁጭ ብለን ሥራ ከምንፈታ ይሻለናል። ጎበስ ሠራተኞች አሉን። አለቃችንም ተነሱና ገንዘብ ሥሩ ነው ያለን Mas በደቡብ ከቨርጂኒያ እስከ ሰሜን ማሳቹሴትስ ግዛቶች ለ800 ኪሎ ሜትሮች ያህል የጥፋት አሻራውን ጥሎ አለፈ። እጅግ የበረታው ሸክም ያረፈው ግን በኒው ጀርሲና ኒውዮርክ ግዛቶች ላይ ነው። ለማጽዳትና አገልግሎቶችን ወደ መደበኛው ሕይወት ለመመለስ ምናልባት ቀናት፣ ሳምንታትም ሊጠይቅ እንደሚችል የዩናይትድ ስቴትስ ባለሥልጣናት እየተናገሩ ነው። ፕሬዚደንት ባራክ ኦባማም በኒው ጀርሲ ላይ የደረሰውን ጥፋት ለማየት ከተጎዱት ሰዎችና ከአደጋ ጊዜ ደራሽ ሠራተኞች ጋር ለመነጋገር ዛሬ ወደዚያው ይሄዳሉ ተብሎ እየተጠበቀ ነው። ፕሬዚደንቱ የኒው ጀርሲን ገዢ ክሪስ ክሪስቲንም ያነጋግራሉ ተብሏል። ሪፐብሊካኑ አገረ ገዢ ባልተጠበቀ ሁኔታ ፕሬዚደንት ባራክ ኦባማ የሰጡትን አመራር በእጅጉ በማሞገሳቸው ብዙዎችን አስደንቀዋል። ፕሬዚደንት ኦባማ ከቤተ መንግሥታቸው አጠገብ በሚገኘው የአሜሪካ ቀይ መስቀል ዋና መስሪያ ቤት ዛሬ ሄደው ባደረጉት ንግግር የፌዴራል መንግስቱ መስሪያ ቤቶች ለተጎዱት አካባቢዎች ፈጥነው እንደሚደርሱ ለአገረ ገዢዎቹና ለከንቲባዎቹ የማረጋገጫ ቃል ገብተዋል። አቅም ለማፈላለግና ድጋፍ የሚያስፈልጋቸውንም ሁሉ ለማወቅ ማድረግ የሚገባንን ሁሉ እናደርጋለን። በተቻለ ፍጥነት ምላሽ እንሰጣለን። ገዢዎችና ከንቲባዎች የሚፈልጉትን ማንኛውንም ነገር ጠይቀው ከየትም የፌዴራል መንግሥት አካል አይቻልም የሚል መልስ ካገኙ ለእኔ በቀጥታ ዋይት ሀውስ ሊደውሉልኝ እንደሚችሉም ነግሬያቸዋለሁ። ፕሬዚደንቱ ማንኛውንም የምረጡኝ ቅስቀሳቸውን አቋርጠው የሀሪኬን ሳንዲን ምላሽ ከቢሮቸው ሲመሩ እንደነበር ይታወቃል። ዛሬም ወደ ኒውጀርሲ የሚያደርጉት ጉዞ ለምረጡኝ ዘመቻቸው ቁልፍ ወደ ሆነችው ኦሃዮ ግዛት ሊያደርጉት የነበረውን ሰርዘው እንደሆነ ታውቋል። ሪፐብሊካን ተፎካካሪያቸው ሚትራምኒም ትናንት እዚያው ኦሃዮ ውስጥ ሊያደርጉ የነበረውን የምረጡኝ ቅስቀሳ ሰርዘው በማዕበሉ ለተጎዱ ሰዎች የታሸጉም ምግቦችን በማሰባሰብ ቀይረውታል። በሀገራችን ዋነኛ የሚባል አካባቢ በደረሰው ጉዳት ልባችን በእጅጉ አዝኗል። ዛሬ ብዙ ሰው ተጎድቷል። ባለፈው ሌሊትም እንዲሁ ሰው ላይ እንግልት ደርሶበታል። ጉዳት በደረሰባቸው አካባቢዎች ያሉ አገረ ገዦችን አነጋግሬ ያለሁ በብዙ ችግር ውስጥ ስላሉ ሰዎቻቸው ነግረውኛል። ሚስተር ራምኒ ዘመቻቸውን ዛሬ ፍሎሪዳ ውስጥ በሚያካሄዱት ቅስቀሳ እንደገና ይጀምራሉ ተብሏል። ማዕበሉ ጉዳት ያደረሰባቸውን አካባቢዎች በዚህ ሳምንት ውስጥ ተዘዋውረው እንደሚጎበኙም ረዳቶቻቸው አመልክተዋል። በሌላ በኩል ደግሞ በአርባ ሦስት ቋንቋዎች ለመላው ዓለም የራዲዮ የቴሌቪዥንና የኢንተርኔት ስርጭቱን የሚያካሄደው የአሜሪካ ድምፅ ራዲዮ ጣቢያ በከበደው ማዕበል ውስጥ አገልግሎቶቹን ሳያቋርጥ ማስተላለፉን የሥራ ኃላፊዎቹ በአድናቆት ገልጸዋል። የቪኦኤ ዳይሬክተር ዴቪድ ኤንሶር ባወጡት መልእክት ኃይል በተቋረጠበት መንገዶችና የትራንስፖርት አገልግሎቶች በሌሉበት የከበደ ማዕበል ሁኔታ ውስጥ የአሜሪካ ድምፅና የዓለም አቀፉ የብሮድካስቲንግ ቢሮ ባልደረቦች ተአማኒ ትክክለኛና ሚዛናዊ መረጃ በዓለም ዙሪያ ላሉ አድማጮችና ተመልካቾች ለማድረስ በብርቱ ጥረዋል ብለዋል። ከማዕበሉ ሁኔታ በተጨማሪም በዓለም ዙሪያ ላሉ ክንዋኔዎችና ክስተቶችም ቪኦኤ የተሟላና ያልተቋረጠ ፋን ሰጥቷል። በኤፍኤም በመካከለኛና በአጭር ሞገዶች በሳተላይትና በኬብል እንዲሁም በኢንተርኔትና ሌሎችም መረቦች እየታገዘ በየሳምንቱ በራዲዮና በቴሌቪዥን ፕሮግራሞቹ ቪኦኤ ከ1700 ሰዓት በላይ ስርጭት በዓለም ዙሪያ አካሂዳል።